ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜን ወሎ በወልዲያ በመርሳ በቆቦና በሌሎችም የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ በመታሰር ላይ መሆናቸውን ያነጋግር ናቸው ነዋሪዎች ገልጸዋል። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ የዛሬ ማክሰኞ ጥር 22 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን። ፕሮግራሙን ብርሃን ኃይሉ ትመራለች። የቴክኒክ መሐንዲሱ ኦድሪየስ ሪጂስ ነው። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በምህጻር ናሳ ተብሎ የሚጠራው የኬንያው ግዙፍ የተቃውሞ ጥምረት ብሔራዊ እምቢባይነት ንቅናቄ የወንጀል ቡድን ነው ሲሉ የሀገር ውስጥ ጉዳዮች የሀገር ውስጥ ጉዳዮች ሚኒስቴሩ አስታወቀ። መስሪያ ቤቱ መግለጫውን ያወጣው የናሳው መሪ ራይላ ኦዲንጋ ዛሬ እንደ ፕሬዚደንት ቃለ መሀላ መፈጸማቸውን ተከትሎ ነው። ኦዲንጋ የዛሬውን ቃለ መሀላቸውን በሺዎች በሚቆጠሩ ደጋፊዎች ፊት አደባባይ ላይ የፈጸሙት ያለፈውን ፕሬዝደንታዊ ምርጫ ውጤት አሳውቀው ከምርጫው ከወጡ በኋላ መሆኑ ነው። ሚኒስቴሩ አድራጎቱን በመንግስት ላይ የተፈጸመ ክህደትና አመጻ ነው ሲል ከሷል። ዩናይትድ ስቴትስ፣ ኖርዌይ እና ብሪታንያ ደቡብ ሱዳን ውስጥ የሚዋጉት ሁሉም ወገኖች አሁንም በብዙ አስር ሺዎች የሚቆጠሩ ልጆችን ለተዋጊነት መመልመላቸውን መቀጠላቸው ያሳሰባቸው መሆኑን ገልጸዋል። ትሮይካ ሦስቱ በሚል ቅጽል ስም የሚጠሩት ሀገሮች ትናንት ሰኞ ባወጡት መግለጫ የመንግሥቱ ኃይሎች በተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ የሚመራው አንጃና የሽምቅ ተዋጊው መሪ ሪያክ ማቻር ተዋጊዎች ልጆችን በተዋጊነት በማሰማራትና በመመልመል ተጠያቂ እንደሆኑ አመልክተዋል። ቅርታ በአለም አቀፉ የቀይ መስቀል ገለጻ መሰረት ደቡብ የመን ውስጥ በመንግስቱ ኃይሎችና በተገንጣዮች መካከል በተካሄደ ውጊያ በትንሹ 36 ሰዎች ሲገደሉ ሌሎች 200 የሚጠጉ ደግሞ ጉዳት ደርሶባቸዋል ማይክል ብራውን አጭር ዘገባ አሰናድቷል ሶሎሞን ክፍሌ ያቀርበዋል ፕሬዚደንት አብድ ራቡ ማንሱር ሃይዲ ተዋጊዎቹን መፈንቅለ መንግሥት ለማካሄድ እየሞከሩ ነው ሲሉ ከሰው የተኩስ አቁም እንዲደረግ ጥሪ አስተላልፈዋል። በየመን አሁን ውጊያው እንደ ገና ተጋግሎ የተቀሰቀሰው ተገንጣዮች ጠቅላይ ሚኒስትሩን አህመድ ኦቤድ ቢን ዳገርን በሙስና ወንጅለው ከሥልጣን እንዲባረሩ ያቀረቡትን ጥያቄ ፕሬዝደንት ሃይዲ ውድቅ ካደረጉ በኋላ ነው። ሃይዲን የሚደግፈውና በሳውዲ የሚመራው ኅብረ ብሔር ጦር ቃል አቀባይ ይህንኑ አዲስ የተቀሰቀሰ ውጊያ አስመልክቶ ተገንጣዮች ትዕግስት እንዲያሳዩ መንግስትም ተገንጣዮቹ ላቀረቧቸው የፖለቲካና ሶሻል ጥያቄዎች ጆሮ እንዲሰጥ ጥሪ አስተላልፏል። የሁቲ አማጺያን እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ላይ ዋና ከተማዋን ሰናአን ከተቆጣጠሩ ወዲህ በመላ የመን ትርምስ ይታያል። በዚያም ምክንያት ነው ፕሬዚደንቱ አብድራቡ ማንሱር ሃይዲ ወደ ሳውዲ ለመሸሽ የተገደዱት። ሃይዲ አሁንም የሚገኙት ሳውዲ ሲሆን መንግስታቸው የዕለት ተዕለት ተግባሩን የሚያስፈጽመው ከኤደን ከተማ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመላክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤቱ ጥምር ጉባኤ ያሰማሉ። ፕሬዚደንቱ ለሀገር ውስጥና ለውጭውም ያላቸውንና ገና የተጀመረውን የአውሮፓውያን 2018 ዓ ም ትልም የሚያዳምጡት በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ህዝብም ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ሕግ ማሻሻያ ላይ ድል አጎናጽፏቸዋል የተባለ ውሳኔ በምክር ቤቱ ከተላለፈላቸውና ፈርመውም የሀገሪቱ የታክስ ሕግ ባደረጉት ሰሞን ቢሆንም ያለፈው ፕሬዝደንታዊ አመታቸው በብዙ ወጀብና ትርምስ የታጀበ እንደነበርም ታዛቢዎች እየተናገሩ ናቸው። ፕሬዝደንት ትራምፕ ባሳለፉት አንድ አመት ለአዲስ ፕሬዝደንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የህዝብ ተቀባይነት ያላቸው ፕሬዚደንት መሆናቸውንም የህዝብ አስተያየት ክትትል አሀዞች ያሳያሉ። የዩናይትድ ስቴትስ ከሩሲያ ክሬምሊን ቤተ መንግስት ጋር የቅርብ ግንኙነት ያላቸውን ሁለት መቶ አስር ሰዎች ሀብትና የፖለቲካ ግንኙነቶቻቸውን በዝርዝር ይፋ ማድረጓ የጠላት ተግባር ነው ሲሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን ተናግረዋል። ሆኖም ሀገራቸው በአፋጣኝ የበቀል እርምጃ ለመውሰድ አትንቀሳቀስም ሲሉ አስረድተዋል። የዩናይትድ ስቴትስ ኮንግረስ ሩሲያ በአምናው ፕሬዚደንታዊ ምርጫ ጣልቃ በመግባቷ ለመቅጣት ባለፈው ነሐሴ ወር ባጸደቀው ህግ መሠረት የገንዘብ ሚኒስቴር መዝገቡን ትላንት ሰኞ ይፋ አድርጓል። የዩናይትድ ስቴትስ ፕሬዚደንት ህጉን እያመነቱ መፈረማቸው ሲታወስ፣ ትናንት የአስተዳደራቸው ባለሥልጣናት በክሬምሊን ላይ አዲስ ማዕቀብ ለመጣል ለጊዜው ዕድል ዕቅድ እንደሌለ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኑወርት በጽሑፍ ባወጡት መግለጫ ሕጉ ከወዲሁ የሩሲያን ኩባንያዎች እየጎዳ ነው ብለዋል። በርካታ የሩሲያ ባለሥልጣናት በሪፖርቱ የተቆጡ ሲሆን ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ግንኙነቶቻችንን ለረጅም ጊዜ የሚመርዝ ነው ብለዋል። ዛሬ ሞስኩ ውስጥ በአንድ የምረጡን ዘመቻ ዝግጅት ላይ ለዘብ ባለመልኩ የተናገሩት ፕሬዚደንት ፑቲን ዝርዝሩ ይፋ መደረጉ ያሳዘነን ቢሆንም ለጊዜው የበቀል እርምጃ ከመውሰድ እንቆጠባለን ብለዋል። የፕሬዝደንት ትራምፕ አስተዳደር ከፍተኛ አደጋ የሚደቅኑ ተብለው ከተፈረጁ አስራ አንድ ሀገሮች ወደ ዩናይትድ ስቴትስ ለመምጣት አመልካቾች ችን ታሪካቸው ላይ ጥልቅ የሆነ ፍተሻ በማድረግ የስደተኛ አቀባበል ፖሊሲውን ሊያጠብቅ መሆኑ ተገልጿል። ባለስልጣናት ይህንኑ ትናንት ይፋ ባደረጉበት ወቅት የትኞቹ ሀገሮች እንደሆኑ ለጋዜጠኞች በዝርዝር ለመናገር ፈቃደኛ ሳይሆኑ ቀርተዋል። ይሁን እንጂ ሀገሮቹ ግብጽ፣ ኢራን፣ ኢራቅ፣ ሊቢያ፣ ማሊ፣ ሰሜን ኮሪያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን እና የመን እንደሆኑ ነው በስፋት ሲዘገብ የቆየው። አንዱ ከፊተኛው አሰራር የሚለየው ከአስራ አንዱ ሀገሮች በሆኑት ስደተኞች ላይ ይበልጡን ጥልቀት ያለው ቃለ መጠይቅ ለአመልካቾች የሚደረግ መሆኑን እንደሆነም ባለስልጣናቱ ገልጸዋል። አብዛኛው የስደተኞች አቀባበል ለውጥ እንደ ኤሮፓውያን አቆጣጠር ከፊታችን መጋቢት ወር መጨረሻ ገደማ ስራ ላይ እንደሚውል ነው ከባለስልጣናቱ አንዱ የገለጹት። ዜናዎቹ በዚሁ ይጠቃልላሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱን ዜናዎች ያሰምተናል። ወደኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ ዩናይትድ ስቴትስ በክልሉ ላላት ብሔራዊ ደህንነት ጉዳዮች ዙሪያ ላተኮረ ግንኙነቷ ቅድሚያ በመስጠት ለረጅም ጊዜ በኢትዮጵያ መንግሥት የሚፈጸሙትን የሰብአዊ መብት ጥሰቶች አይታ እንዳላየች ስታደርግ ቆይታለች። ያ ፍጹም የተሳሳተ ጉዳይ ነው። በመሆኑም ይሄ ያን ስህተት የማመን የመጀመሪያ እርምጃ ይሆናል። የዩናይትድ ስቴትስ ምክር ቤት አባል ማይክል ኮፍማንን ድምፅ ነው የሰማ ነው። በመጽሔቱ ክፍለ ጊዜ ጠብቋቸው። አሁን የምሽቱ አብይ ርዕስ ንግድና ኢንቨስትመንት ለአህጉሪቱ መጻኢ ዕድል ያለውን አስፈላጊነት እንደሚረዱ የገለጹ የአፍሪካ መሪዎች ለኢንቨስትመንት ምቹ የሆነ ሁኔታ ለመፍጠር የሚያደርጉትን ጥረት እያፋጠኑ መሆኑን ተናግረዋል። በአህጉሪቱ ምቹ የሆኑ ንግድና ኢንቨስትመንት ፖሊሲዎች እንዲኖሩ ለማስቻል እየሰራ መሆኑን የገለጸው ደግሞ የዩናይትድ ስቴትስ ኩባንያዎች ማኅበር የሆነው የንግድ ተቋማት ምክር ቤት በአፍሪካ ጉዳይ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው ተቋም ነው። ተቋሙ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ጋር በመሆን ያዘጋጀውን የውይይት መድረክ መክፈቻ የተከታተለው እስክንድር ፍሬው ቀጣዩን ዘገባ ልኳል። ልዩ ልዩ የዩናይትድ ስቴትስ ኩባንያዎችን በአባልነት የያዘው ማህበር ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር ያዘጋጀው መድረክ ነው ዛሬ የተካሄደው። የንግድ ተቋማት ምክር ቤት በአፍሪካ ጉዳይ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው የዚህ ማህበር ዓላማም በሀያሉ አገር ኩባንያዎችና በአፍሪካ መካከል ትስስር መፍጠር ነው። እነዚህ ኩባንያዎች ወደ አፍሪካ እንዲመጡ የሚያደርግ ምቹ ሁኔታ እንዲኖር ለማስቻል ይሰራል። የምክር ቤቱ ፕሬዝዳንት ፍሎሪ ሊሰር ለተሰብሳቢዎቹ ያብራሩት ይህንን ነው። የእኛ ዓላማ የአፍሪካና የዩናይትድ ስቴትስ የግልና የመንግስት ዘርፍ መሪዎች ለኢንቨስትመንት አመቺ የሆኑ ፖሊሲዎችን፣ እንደዚሁም የአፍሪካን ኢኮኖሚ የሚያሳድጉ ሌሎች እርምጃዎችን በተመለከተ እንዲወያዩ ከተሻለም እንዲያጸድቋቸው የሚያስችል ከፍተኛ የምክክር መድረክ እንዲኖር ማድረግ ነው። የአፍሪካን አካባቢያዊና ዓለም አቀፍ ንግድ የሚያሳድጉና በተለይም ከአሜሪካ በኩል ወሳኝ በሆኑ ዘርፎች ላይ ኢንቨስትመንት እንዲመጣ ማድረግ ነው ያሉት። በዚህ መድረክ ላይ የአፍሪካ ህብረት እና የሀጉሪቱ አገራት መሪዎችም ተገኝተዋል። አገራቱ የንግድና ኢንቨስትመንትን ወሳኝነት እንደሚረዱ፣ ምቹ ሁኔታዎች እንዲኖሩም እየሰሩ መሆኑን ገልጸዋል። እንደዚህ አይነቱ መድረክ ከፍተኛ እገዛ እንደሚያደርግም ጠቁመዋል። አዲሱ የአፍሪካ ህብረት ሊቀመንበር የሩዋንዳው ፕሬዚዳንት ፖል ካጋሜ ይህንኑ ያንጸባረቁት የተለያዩ አገራት የተለያየ ታሪክና ተጨባጭ ሁኔታ ቢኖራቸውም የንግዱ ዘርፍ በአፍሪካ የሚኖረው ስኬት ለመጻኢ ዕድላችን ያለውን አስፈላጊነት በተመለከተ ተከታታይ ወይም አንድ ዓይነት መልእክቶችን እሰማለሁ። በመሆኑም በአፍሪካ የኢኮኖሚ ኮሚሽንና በአጋሮቹ የተጀመረውን ጥረት አደንቃለሁ። የንግዱን ማኅበረሰብ መሪዎች በዚህ ውይይት ለማሳተፍ ላደረጉት ጥረት አፍሪካ ህብረትንና ሌሎችንም። ይህ ለረጅም ጊዜ ሲጠበቅ የነበረ ነው። ከመሪዎች ጉባኤ ጎን ለጎን የሚካሄድ መደበኛ ተግባር ሆኖ እንደሚቀጥልም ተስፋ አድርጋለሁ ነው ያሉት። በሀገራቸውና በዩናይትድ ስቴትስ መካከል ያለው የንግድና ኢንቨስትመንት ልውውጥ እያደገ መምጣቱን የተናገሩት ደግሞ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው ኢትዮጵያ ይህንን አጋጣሚ የዩናይትድ ስቴትስ ህዝብና መንግስት በአፍሪካ የእድገትና የእድል ተጠቃሚነት ሕግ አጎዋ በኩል በአገሪቱ ያለውን የኢኮኖሚ እድገት ለማፋጠን እያደረጉ ላለው ቀጣይነት ያለው ድጋፍ ለማመስገን መጠቀም እፈልጋለሁ። የአፍሪካ ምርቶች ጥሩ ዋጋ እንዲያገኙ ከማስቻሉና የተሻለ ገበያ ከመፍጠሩ በተጨማሪ ፕሮግራሙ በዩናይትድ ስቴትስና አፍሪካ መካከል እየጨመረ ለመጣው የኢኮኖሚ ትስስር አስተዋጽኦ ያደርጋል። ከኢትዮጵያ አንጻር ለምሳሌ በሁለቱ ሀገሮቻችን መካከል ያለው የንግድ መጠን በ2016 18 ቢሊዮን ዶላር ደርሷል። አሜሪካውያን ኩባንያዎች በኢትዮጵያ ኢንቨስት የሚያደርጉትን ከማሳደግ አንጻር ገና ብዙ የሚቀር ቢሆንም እድገቱ ፍጥነት እያሳየ ነው ነው ያሉት የዩናይትድ ስቴትስ የንግድና ኢንቨስትመንት ተቋማት ስብስብ የሆነው ማህበር በጋራ ያዘጋጀው መድረክ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የተካሄደ የመጀመሪያው ስብሰባ ነው። የፕሬዝዳንቱ አስተዳደር በአፍሪካ ላይ የሚከተለው ፖሊሲ ግልጽ እንዳልሆነ የሚጠቁሙ አፍሪካውያን ድምፆች እየጎሉ በመጡ ማግስት የተካሄደም ነው። እናም ፋይዳውን ይበልጥ የጎላ እንደሚያደርገው የሚያምኑ አልጠፉም። በዩናይትድ ስቴትስ አስተዳደሮች ቢለዋወጡም አገሪቱ በአፍሪካ ላይ የምትከተለው ፖሊሲ ተመሳሳይ ሆኖ መቀጠሉን የሚናገሩም አሉ። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆኖ ያገለገሉት አቶ ግርማ ብሩ ይህንን ሀሳብ ከሚጋሩት አንዱ ናቸው። ከቀድሞው በብዙ የተቀየረ ነገር አለ ብዬ አልገባም አሜሪካ ድሮ አፍሪካን ታይ ከነበረበት አይነት እይታ በአሁኑ አስተዳደር በአሁኑ አድሚኒስትሬሽን ተቀይሯል የሚያሳይ ነገር የለም ምናልባት ከጊዜ ወደ ጊዜ የሚሰጡ አስተያየቶች የሚሰጡ ንግግሮች ምናልባት ለየት ያሉ ሆነው ይታየናል እንጂ እንደ ፖሊሲ የተቀየረ ነገር ያለ አይመስለኛል እንግዲህ ኮርፖሬት ካውንስል ኦን አፍሪካ ያዘጋጀው ስነ ስርዓት ላይ ነው የተገናኘ ነው። የዚህ ተቋም ዋነኛ አላማ ደግሞ የአሜሪካ ተቋማት ወይም ቢዝነሶች አፍሪካ ውስጥ ኢንቨስት እንዲያደረጉ ማድረግ ወይም ማስተሳሰር ነው። ሁለቱን ከኢትዮጵያ አንጻር ምን ያህል አስተሳስሯል ይህ ተቋም? እርስዎ እስከሚረዱት ድረስ ባለፉት ዓመታት የተገኙ ውጤቶች ምንድን ናቸው በአሜሪካና በአፍሪካ የእርስ በርስ ግንኙነት ደረጃ ያለው የኢንቨስትመንትና የቢዝነስ በጣም ብዙ አድጓል የሚባል አይደለም፣ በአጠቃላይ ሲታይ። ምክንያቱም በቢዝነስ ረገድ የአሜሪካ የመጀመሪያ ምርጫ አገር ናት አፍሪካ ብሎ ለማለት አስቸጋሪ ነው። ሆኖም ግን ባለፉት የቅርብ ዓመታት የተወሰኑ የአሜሪካ ኩባንያዎች በዚህ በሲሲኤ አማካኝነት ይሁን በሌላ አጋጣሚ ወደ አፍሪካ እየመጡ ነው። ሲሲኤ በዚህ ምን አይነት ሚና ተጫውቷል ለሚለው ከሆነ ከጊዜ ወደ ጊዜ ወደ ኢትዮጵያም ወደ ሌሎች የአፍሪካ ሀገሮችም የቢዝነስ የልዑካን ቡድን ይልካሉ። በዛ አጋጣሚ ብዙዎች አፍሪካን ለመገንዘብ ችለዋል። ለሌሎችም ይህንን መረጃ ሰጥተዋል። ይሄ ይሄ ድርጅትና ቢዝነስ በሲሲኤ አማካይነት መጥቷል የሚባል የተደመደመ ቁጥር ባይኖር ቢያንስ ሲሲኤ ዋነኛ የአፍሪካና የአሜሪካ ቢዝነሶች ማገናኛ ድልድይ ነው ማለት ይቻላል አሁን ባንበት እና እኔ ጠቃሚነቱ ነው የሚታየው። ይሄ ደግሞ የኢትዮጵያ ውስጥም ከኢትዮጵያ ውጭ ኢንቨስት ያደረጉትንም አንድ ላይ የሚያጠቃልል ስለሆነ በተለይ ወደፊት አፍሪካ ኢንቨስትመንትን መሳብ እያጠነከረ ሲመጣ፣ ለኢንቨስትመንት ምቹ እየሆነ ሲመጣ ይሄ ሜጀር ድልድይ ይሆናል፣ ዋና ማገናኛ መንገድ ይሆናል የሚል እምነት አለኝ። በዛሬው መድረክ ላይ የኢትዮጵያ የዩጋንዳ የቻድ የሩዋንዳና የአፍሪካ ሕብረት መሪዎች፣ እንደዚሁም ሌሎች በርካታ እንግዶች ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ ቀጣዩ ለዕለቱ አብይ ርዕስ ተይዞ የነበረ ዘገባ ነው። የፕሮግራም ቅደም ተከተል ለውጥ አድርገናል። በዚሁ መሠረት አሁን አብይ ርዕስ ይቀርባል። በሰሜን ወሎ፣ በወልዲያ፣ በመርሳ፣ በቆቦ እና በሌሎች የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ በመታሰር ላይ መሆናቸውን ያነጋገርናቸው ነዋሪዎች ገልጸዋል። በመርሳ የታሰሩ ይፈቱ የሚል ጥያቄ ያቀረቡ ወጣቶች በአሰቃቂ ሁኔታ በታጣቂዎች መደብደባቸውን የዓይን እማኝ ነኝ ያሉ ነዋሪ ተናግረዋል። በከተሞቹ የመንግስት መስሪያ ቤቶችም ሆነ ንግድ ቤቶች ተዘግተዋል። የፌዴራል አድማ በታኝና ነዋሪዎች አጋዚ እያሉ የሚጠሯቸው ልዩ ኃይሎች ሕንፃዎቹን እየጠበቁ መሆኑን ይናገራሉ። የመርሳ ከንቲባ ከተማዋን ለማረጋጋት የሀገር ሽማግሌዎች ባሉበት ተነጋግረን፣ ተስማምተን ተለያይተናል ብለዋል። ሽማግሌዎቹ ግን የተስማማነው ነገር የለም ነው የሚሉት። ጽዮን ግርማ ዝርዝሯ አላት። በሰሜን ወሎ ዞን በወልዲያ በቆቦ በመርሳና በነሱም አቅራቢያ ባሉ ገጠር ከተሞች ግድያ፣ ተቃውሞ፣ ግጭት፣ ቃጠሎ መከሰት ከጀመረና ውጥረት ከነገሰ ዛሬ 11ኛ ቀኑን ይዟል ተቃውሞውን ከተቀላቀሉት ከተሞች አንዷ መርሳ ከተማ ውስጥ ዛሬ ወጣቶች መደብደባቸውን ስማቸውን እንዳንጠቅስ ድምጻቸውንም እንድንቀየር የጠየቁን አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል የከተማው የሀገር ሽማግሌዎችና የሃይማኖት አባቶች በርካታ ወጣቶች መታሰራቸውንና ሁኔታውንም ለማስተካከል ወጣቶቹ ከስር እንዲፈቱ በአዳራሽ ውስጥ ተሰብስበው የከተማውን ከንቲባ በማነጋገር ላይ ያሉ በርከት ያሉ ወጣቶች ከውጭ እንደነበሩ ይናገራሉ በመጨረሻ ወጣቶቹ በፌዴራል አድማ በታኝና በልዩ ኃይል ታጣቂዎች መከበባቸውን ይገልጻሉ። ነዋሪው ያ መከላከያ አዛዡ እያነጋገራቸው ነበረ፣ ሽማግሌዎቹም አሉ ዛው፣ ወጣቶቹም ቁጭ ብለው በስነ ስርዓት ከመንገድ ዳር ላይ እያነጋገረ እያለ አለመግባባት ተፈጠረ አይነት አድርጎ ኃይል ተጠቀሙ። ወታደሮቹ ከዛ ከበው በከፍተኛ ሁኔታ በጭስ ቦምብ አፍነው ዙሪያውን ከበዋቸው ነበር። እነሱም በሚያወያይበት ጊዜ ሌላው ጦር እየከበበ ነበርና መንገድ መሀል ላይ አጣብቀው ኦብልስቶን ድንጋይ ላይ ልብሳቸውን ሰብስቡ ብለው በእግራቸው ያንበርክከው ከፍተኛ ሁኔታ ነው የደበደባቸው። አሁን ወስደዋቸዋል። እዚህ የሚቆዩት የተወሰነ እዚህ አካባቢ ያሉ በጥፈት ቤት አካባቢ ነው የሚባለው። ሌሎችም ወስደዋቸዋል። ከአሁን ስፓልት መውጣታት በጣም የሚያስፈራ ነገር ነው። ራሱ ወታደሮች በቃ ዜጋሽ አይመስሉሽም ይመስልሽም ስታያቸውም በጣም ነው የሚያናድዱሽ። መሳሪያ እያያዛቸው ሁሉ ያስጠናሻል። ምክንያቱም ቀስተው ነው ወደ አንቺ ወድረው ነው የምታያቸው። አንቺንም ሲያዩሽ የውጭ ዜጋ ነው የሚመስሉት። ሰውን በጣም ጠልተዋቸዋል በከፍተኛ ሁኔታ ምክንያቱም አንቺን መቅጣትም ምንም አለ የሚያጠፋ መቅጣት በሕግ መጠየቅ እንኳ ቢቀር በስርዓቱ ማሰር፣ ለጊዜው ማቆየት እስኪረጋጋ ድረስ አለ። ግን ሰውየው ዳግመኛ እንዳይነሳ አካለ ስንኩል እንዲሆን አድርጎ ያን ያህል ጉልበት ላይ ሎሚውን መስፈር፣ እንደዚህ መብጣት በጣም የሚዘገንን ነገር ነው። ልክ ዜጋሽ አይመስልሽም እንደዛ የደበድቡ ሲታይ እና ችግር ይፈጠራል። ችግር ከተፈጠረ በኋላ ጦር ይመጣል፣ ይደበድባል። በቃ ይሄ ደግሞ ነገሮችን እያባሰው ይሄዳል እንጂ የሞተበት ቤት ቤተሰብ አለ። የተገደለበት ያ ዝም አይልም። ጓደኛ ዘመድ አዝማድ አለ። የሀገርሽ ልጅ ይሞታል ዝም አትይም። መርሳ ከተማ ጠዋት ላይ መረጋጋት ታይቶባት ነበር ያሉት እኚህ ነዋሪ ተመልሶ ውጥረት ሰፈነበት ይላሉ። የሀገር ሽማግሌዎቹ ከዚህም በኋላ ተስፋ ሳይቆርጡ ለመነጋገር እየሞከሩ ነበር ብለዋል። በውይይቱ ላይ የተሳተፉ ሽማግሌዎችን ያነጋገርን ሲሆን የመርሳ ከተማ ከንቲባን አቶ አዲስ የመለስን ስለውይይቱ ማምሻውን አነጋግሬያቸው ነበር። እኛ የንግድ እንቅስቃሴ ውስጥ የገባ የንግድ ድርጅት ባለቤት ስለሆነ የመጀመሪያው የራሳቸውን ድርጅት መክፈት ሰላምን ለመረጋጋት አንዱ ከተማ የሚገልገል ያለበትን አገልግሎት ተገልጋይ የበለጠ ማጠናከር እና ከወደ ሙሉ ሰላሙ ለማምጣት የንግድ ድርጅቶች መከፈት አለባቸው የሚል ሀሳብ ነው ተይዞ የነበረው። ሌላው የመንግስት ሰራተኛ አገልግሎትም ስራ መጀመር ያለበት ሁኔታ መኪና አገልግሎትም በከተማችን ላይ ቆም ብሎ ስለነበረ ከወደ ሁለቱም አቅጣጫ ስለዚህ ከተማ ላይ ገብቶ አገልግሎት መስጠት አለበት የሚሉት ነገሮች ነው። ይህ ሀሳብ ያለው ሌሎቹ ላይ ምናልባት አሁን ባለው ሁኔታ የከተማችን እየወደመች ያለች በየመንገዱ የወደቁቱ በቃጠሎ ላይ የወደሙ ቤቶችና ዘታብረቶች እነሱ የወደቁትን በፍጹም ትክክልም አደለንም አውግዘናል። ቃጠሎን በተለይ አሰቃቂ በኢትዮጵያ ደረጃ አሰቃቂ የሆነውን ቃጠሎ ድርጊት መፈጸም ያለበትም ነበረ። ከመጀመሪያው ቀድመን ተወያይተን ስለነበረ በዛ ውይይት ላይ መሪዎቹ፣ የሃይማኖት አባቶቹ ጋር የተደረገው ውይይት ውጤታማነቱ ትንሽ የተጀመረው እና የተካሄደው ድርጊት ትክክል አይደለም። የሚሆን ነገር አውግዘዋል። በሰው ላይ በተለይ ሰላም አስከባሪ የሰላሙን ለማስከበር ያደረገ የነበረውን እንቅስቃሴ የተወረወረ ቦምብም በጣም ህብረተሰቡ ቁጣ ውስጥ አስገብቷን በዚህ ላይ መሆን ያልተደረገ ድርጊት ተፈጽሟል። እና አሁን ባለው ሁኔታ ግን እነዚህን ነገሮች ማስተካከል አለብን የሚነገር ነው። ይዘው የነበረው የአሁን ወጠኞች ምናልባት ከሌላ መልእክት የሚያመጡት የስጋት ሆነ የሚነገር ስለሆነ በፍጹም ያለ ስጋት ድርጅቴን እንከፍታለሁ አገልግሎት ይሰጣለሁ፣ በሚል መንገድ ተግባብተን ነው የተለያየ ነ ሽማግሌዎቹ ካሏቸው ከጠቀሷቸው ነገሮች ውስጥ በከተማ ውስጥ ወጣቶች በብዛት ታስረዋል። ከሁለት መቶ ሀምሳ በላይ ወጣቶች ታስረዋል። ያሉትን ነገሮች እኛ እናስተካክላለን፣ ልጆቻችን ግን ይፈቱልን፣ ፍቱልን። መክፈቱንም ቢሆን መጀመሪያ ላይ መንግስት መስሪያ ቤቱን ይክፈት፣ የመንግስት መስሪያ ቤት ከተከፈተ በኋላ ነው ንግድ ድርጅቶችን ክፈቱ ልትሉ ነው የሚገባው የሚል ጥያቄዎችን እንዳያነሱላችሁ በመጨረሻ ባለመግባባት እንደተሰናበት

ግን መጨረሻ ላይ ከዛ በኋላ በጋራ ብትሆን የተወያየነው ውይይቱ በግልጽ ኔጋር የተወያየነው ነው እንትን የምንለው እየተነጋገርን ያለ ነው ማለት ነው። ስማቸው እንዲጠቀስ ያልፈለጉና በዛሬ ዕለት የሀገር ሽማግሌዎቹ ውይይት ላይ ነበርኩ ያሉ የከተማው አዛውንት ውይይቱ በምን መልኩ እንደተከናወነ ጠይቄያቸው ነበር። ዛሬ የሀገር ሽማግሌ እና በጋሮች ሃይማኖት አባት ሁሉም እና ቅሬ አባቶች ተሰብስበው በዛሬ ዕለት የታሰሩ ሰዎች ይፈቱ የሚል አቅርበን ነበር። አይቻልም አለ ፌዴራል መንግስት ነው። ዋራ ከንትባውን ይዘን ነበር። አሁን ይፈቱ አልቻሉም። ትሩም እየቀጠለ እየቀጠለ ነው። ሄዶ የመንግስት ሀይል ግን በጣም ገብቷል። እንደው እናንተ እንደ ሀገር ሽማግሌ ምንድን ምን አይነት መፍትሄ ነበር የጠየቃችሁት? የሀገር ሽማግሌማ ኃላፊነትን እንውሰድና ልጆቻችንን እንያዝና መክረን እናስገባለን፣ ልቀቋቸው የታሰሩትን የሚል ነበረ። ሀገር ሽማግሌ ያቀረበው ምን አሏችሁ? ሊቀበሉን አልቻሉም። ሊቀበሉን አልቻሉም። ከንቲባውም መብቴ ይህን አይደለም የፌዴራል መንግስት ነው መብቴ አለ። በአይዲንም ጥፈት ቤት አላፊውን ጠርሰን ነበረ። እኛን እንኳን ሌላው ቀርቶ መታወቂያ እየጠየቁን ነው የምንገባው። እኛ እንጠይቅ አንችልም። መንገዶች ይከፈቱ፣ ቡና ቤቶች እና ድርጅቶች ይከፈቱ፣ መስሪያ ቤት ይጀመር የሚል ነው ያቀረቡ። እንዴት አድርገን ተከፍቶ ማን ኃላፊነትን የሚወስደው? ወጣቱ በሙሉ በሜዳው ተከስክሷል። ይህን ነገር እንዴት እናደርጋለን የሚል አሉን። ያው እንግዲህ የፌዴራል መንግስት እርምጃ ወስድ ያለው ብሎ አል አሉና፣ እንግዲህ ዝም ብለን ወጣን፣ መፍትያ አጣን። በሙሉ አምስት መቶ በላይ ህዝብ ተሰብስቦ ነበር አዳራሽው። ንብረት ስለተቃጠለባቸው ሰዎችስ የተነሳ ነገር አለ። ያንንም የአገር ሽማግሌ የተቃጠሉትንም እናስተዛዝናለን። የተቃጠላል ቢያንስ ብዙ ቤቶች ተቀጣጥለዋል። ድርጅ ብዙ ድርጅቶችም እንዲው ተቃጥለዋል። እነዚያንም እነዚያንም እናተካካለን፣ ልጆቻችንም እንቆጣለን። ይህ ሁሉ ድርጅቱ ቢቃጠል ሰው ነው ሰው ነው የሚሰራው፣ ሰው ግን ሞት አይተካም፣ ይህ ሁሉ ይተካል። የሚል የሀገር ሽማግሌ አቅርበው ነበረ። አሁን እንሰማን አቅጣጫ አላገኘንም፣ ዝም ብለን ተለያየን። መንግስት ለምን አይጠይቀንም? የክልሉ የፌዴራል ኮሎኔሉ ይመቱ አነጋግረናል። ኮሎኔሉ ምን ለማነጋገር ስልጣኔ አይደለም የሚል አቀረበ። ይመስላል እና ወደ ማንም እንደማና የምናደርገው ተሰብስበን ጠዋት የተሰበሰብነ እስከ ሰባት ሰዓት ድረስ ተሳ እንትን ተለያየነ። ነዋሪዎችም ሆነ የአገር ሽማግሌዎቹ አሁን እየተወሰደ ያለው እርምጃ ከተማዋን ለማረጋጋትም ሆነ ነገሮችን ወደ ቀደመበት ለመመለስ መፍትሄ አይሆንም ይላሉ። በግልጽ ውይይት ላይ የተመሰረተ ሁሉንም በእኩል መዳኘት የሚችል መፍትሄ ነው የሚያስፈልገንም ባይ ናቸው። በሌላ በኩል በጥምቀት በዓሉ ማግስት በሚከበረው የቃና ዘገሊላ በዓል ክብረ በዓል ላይ በጸጥታ ኃይሎች የተገደሉት ኢትዮጵያውያን ገዳይ ለፍርድ ሊቀርቡ ይገባል በሚል በትናንትናው ዕለት በድጋሚ ተቃውሞ በተቀሰቀሰበት ወልዲያ ከተማም ዛሬ ሁሉም ነገር ዝግ ሆኖ መዋሉን፣ በተመሳሳይ ድምጹን እንድንቀይር የጠየቀ ነዋሪ ገልጾልናል። በአሁኑ ሰዓት ምንም አይነት ነገር የለም በአብዛኛው ወጣት እየታፈነ እየታሰረ ነው ያለው የታሰሩበት ቦታም ደግሞ ለመጠየቅ በምንሄድበት አብዛኛው ወጣት የት እንዳሉም ፖሊስ ቢያም ስጠይቅ የለም ነው የሚሉት ማረሚያ ቤት ነው ሲባል የለም ነው የሚባለው እና የት እንደወሰዷቸው አይታወቅም አብዛኛው ወጣት የሚታሰረው ረብሻ ቀስቃሽ ናቸው፣ ጀማሪ ናቸው በማለት ዝም ብሎ በየቤቱ ይሰራል። በተቃውሞ እንቅስቃሴ ላይ የነበሩና በአይን እማኝነት ያነጋገርናቸው ነዋሪዎች የሚገልጹልን በከተሞቹ የሚደረጉት ተቃውሞዎች በሙሉ መንግስትን የሚቃወሙ ናቸው። በትላንትናው ዕለት በወልዲያ ከተማ ለተገደሉ ሰዎች የሻማ ማብራት ስነ ስርዓት ለማክበር ከጠዋቱ ሁለት ሰዓት በነበረው ፕሮግራም ተቃውሞ ተሰምቶ እንደነበረም ገልጸውልናል። የተቀዳ ድምጽም ልከውልናል። የኢትዮጵያ መንግስት የተቃውሞቹ ምክንያት ለሕዝብ ጥያቄ በአግባቡ ምላሽ አለመስጠቱን በመግለጽ ሁኔታዎችን እንደሚያስተካክል ይናገራል። ተቃውሞቹ ግን በየጊዜው እዚህና እዚያ እየተነሱ ናቸው። በዚህም ቁጥሩ በይፋ ያልተነገረ ሰው ሕይወት ጠፍቷል። የሰዎች አካል ጎድሏል። በተጨማሪም የመንግስትና የግለሰቦች ንብረት ወድሟል። ለመንግስት ድጋፍ ይሰጣሉ ያሏቸውን ግለሰቦችና የትግራይ ተወላጆች ቤትና ንብረት መቃጠሉን ያነጋገርናቸው ነዋሪዎች ገልጸዋል። በአማራ ክልል የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን ማንነትን መሰረት አድርጎ ጥቃት ይፈጸማል የተባለውን በተመለከተ አነጋገሪያቸው ነበር። ግጭቶች በተከሰቱበት ቦታ በእያንዳንዱ ግጭቶቹ የህዝብ አይደለም የወልዲያም የቆቦም የመርሳም ህዝቡ አብዛ ኛው ህዝብ ግራ በመጋባት ጉዳዩ እልባት እንዲያገኝ በመጣር ወይም ደግሞ በመደናገጥ የሚያይበት ሁኔታ ነበር የነበረው። ከዛ ባሻገር ደግሞ ቀንደኛ በመሆን አንዳንድ ተቋማትን፣ ግለሰቦችን አተኩሮ በግጭቱ የብሔር እንዲሆን የተወሰኑ ማንነታቸው ላይ የተመሰረተ ጥቃት ግለሰቦች ላይ እንዲደርስ የሰሩ ለይቶም ሀብት ለማውደም የተሞከረበት። መጨረሻ ግን ጉዳዩ እየሰፋ በመጣ ጊዜ ከማንነት አልፎ ሁሉንም የአካባቢውን ህዝብ አመራሩንም ጭምር ሀብቱንም ጭምር ያጠቃ ጉዳት ነው የደረሰው እና ይሄ በማንነት ላይ የተመሰረተ ብሔር ላይ የተመሰረተ ጥቃት የተሰነዘረባቸው ግለሰቦች አሉ። ከዛ ጉዳዩ እየሰፋ በሚመጣበት ጊዜ ደግሞ በርካቶች ንግድ ተቋማትና የአካባቢው ነዋሪዎች ተቋማትን ጨምሮ የመንግስት ተቋማትን ጀምሮ ጥቃት የደረሳለ በዚህም ምክንያት የተፈናቀሉ ከአካባቢ ለቀው የሄዱ ጉዳት የደረሰባቸው ሰዎች አሉ። ግን ደግሞ የየከተሞቹ ህዝብ ይሄንን እያወገዘ አሁን በየመድረኮቹ በቆቦም በወልዲያም ሰፊ ውይይት እየተደረገ ነው። በተጨማሪም በተመሳሳይ በቆቦ ከተማ ምንም አይነት እንቅስቃሴ እንደሌለ ነዋሪዎች ገልጸውልናል። በተያያዘም በጎንደር ከተማ ነዋሪ የሆነ አንድ ግለሰብ ዛሬ በጎንደር ዩኒቨርሲቲ ጠዋት በቁርስ ሰዓት ማለት ነው ምግብ እንዳልተመቻቸው የገለጹ ተማሪዎች ተቃውሞ አሰምተው እንደነበርና ታጣቂዎች ገብተው እንዳስቆሙት ነግረውናል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመላክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤት ጥምር ጉባኤ ያሰማሉ። ፕሬዚደንቱ ለሀገር ውስጥና ለውጭውም ያላቸውንና ገና የተጀመረውን የአውሮፓውያን 2018 ዓ ም ትልም የሚያዳምጡት ታዲያ በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ሕዝብ ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ሕግ ማሻሻያ ላይ ድል አጎናጽፏቸዋል የተባለ ውሳኔ በምክር ቤቱ ከተላለፈላቸውና ፈርመውም የሀገሪቱ የታክስ ህግ ባደረጉት ሰሞን። ይሁን እንጂ ያለፈው ፕሬዚደንታዊ አመታቸው በብዙ ወጀብና ትርምስ የታጀበ እንደነበር ታዛቢዎች እየተናገሩ ነው። ፕሬዚዳንት ትራምፕ ባሳለፉት አንድ አመት ለአዲስ ፕሬዚደንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የሕዝብ ተቀባይነት ያላቸው ፕሬዚደንት መሆናቸውንም የሕዝብ አስተያየት ክትትል አህዞች ያሳያሉ። የቪኦኤው ብሔራዊ ዘጋቢ ጂም መሎን ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርባል። ክቡር አፈ ጉባኤ የዩናይትድ ስቴትስ ፕሬዚደንት። ይህ የአሜሪካ ዲሞክራሲ ወግና ዘልማድ አካል ነው። ፕሬዝደንቱ ለተወካዮች ምክር ቤቱ የሚያደርጉት ዓመታዊ ንግግር አንድም የቁም ነገር አንድም የትዕይንት ተተካካይ ዋጋ ያላቸውን እሴቶች የያዘ ክንዋኔ ነው። በእርግጥ ሚስተር ትራምፕ በተወካዮች ምክር ቤቱ በኮንግረሱ ጥምር ጉባኤ ፊት ቀርበው ሲናገሩ የዛሬው የመጀመሪያቸው አይሆንም። ባለፈውም ዓመት ተመሳሳይ በሚባል ጊዜ እንዲሁ ተናግረዋል። ያኛው ንግግራቸው ግን በተመረጡ በጥቂት ሳምንታት ውስጥ ያደረጉት ስለነበር የሀገሪቱን አጠቃላይ አቋም የሚተነትን ወይም በአሜሪካው ስሙ ስቴት ኦፍ ዘ ዩኒየን ሊባል የሚችል አልነበረም። ዛሬ እዚህ የተገኘሁት የአንድነትና የጥንካሬ መልእክት ለማድረስ ነው። ይህ መልእክት ደግሞ ከጥልቅ ልቤ የፈለቀ ነው። በዚህ ዓመት ዛሬ ፕሬዚደንቱ ስለ ዩናይትድ ስቴትስ ጠንካራ ምጣኔ ሀብት አጉልተው ይናገራሉ ነው ተብሎ እየተጠበቀ ያለው ። እናም ሀገራችን በእውኑ በጥሩ ሁኔታ ላይ እንደምትገኝ ይናገራለሁ። ምጣኔ ሀብታችን ታይቶ በማይታወቅ ሁኔታ የጠነከረ ነው። ሀገሮች ተመልሰው ወደ እኛ እየጎረፉ ናቸው። የአክሲዮን ገበያዎቻችን ታይቶ የማይታወቅ ጣሪያ ነክተዋል። ይሁን እንጂ ይህ እያሻቀበ ያለ የአሜሪካ ኢኮኖሚ ጥንካሬ ፕሬዚደንት ዶናልድ ትራምፕ በሕዝብ ውስጥ ያላቸውን ተቀባይነት ለማሳደግ ጉዳይ አልረዳቸውም። በሌላ በኩል ደግሞ ዴሞክራቶቹ በሪፐብሊካኑ ፕሬዚደንት ላይ ያላቋረጡ ወቀሳና ቅዋሚዎች አሏቸው። ግልጽ የሆነ የቅድሚያዎች ሰልፍ የላቸውም ነው የሚሉት የህግ መወሰኛ ምክር ቤቱ የአናሳዎቹ ሴናተሮች መሪ ቻክ ሹመር ሪፐብሊካን መሪዎቻችን ራሳቸውን ችለው መንቀሳቀስ አይፈልጉም ፕሬዚደንት ትራምፕን ይፈሯቸዋል ምን እንደሚያደርጉ ማወቅ ይፈልጋሉ ፕሬዚደንቱ ግን አንዳች የሚነግሯቸው ነገር የለም ይልቅ ራሳችሁን ችላችሁ ስሩ ራሳችሁ አድርጉት ነው የሚሏቸው ተሽመድምደናል ፕሬዚደንቱ ዛሬ የሚሰጡት ስቴት ኦፍ ዘ ዩኒየን ንግግራቸው የሕዝብን ድጋፍ ለመሸመት እጃቸው ላይ ያለ መልካም አጋጣሚ ነው ብለዋል። ሪፐብሊካኑ የአመራር ኢንስቲትዩት ባልደረባ ሞርተን ብላክዌል ሪፐብሊካኑ ከዲሞክራቶቹ ባላቸው ፍጥጫ የህዝቡ የድጋፍ ስሜት እንደሚገለበጥ እርግጠኛ ነኝ፣ የፕሬዚደንቱ ተቀባይነት ይጨምራል። ዴሞክራቱ ጂም ኬስለር ደግሞ ትራምፕ የሚጋፈጡት በግልጽ በሚታይ ሁኔታ የተከፋፈለችን ሀገር ነው ይላሉ። እነዚህ ንግግሮች ከመራጩ ሰው ጋር ራስህን እንደገና ለማስተዋወቅ ዕድል ይሰጡሃል። ይሁን እንጂ ብዙ ድምፅ ሰጪዎች ስለ ፕሬዝደንቱ ያላቸውን አመለካከት ደምድመው የተቀመጡ ናቸው። በሌላ ገጽ ደግሞ ሩሲያ ባለፈው ምርጫ ወቅት ጣልቃ ገብታለች ተብሎ የተያያዘው ምርመራ በፕሬዚደንት ትራምፕ የአመራር ዓመት ውስጥ የማይለቅ ቅንቅን ሆኖ ከርሟል። ጉዳዩን እንዲያጣሩ የተሰየሙትን ሮበርት ሚለርን ለማባረር ፕሬዚደንቱ ትዕዛዝ ሰጥተው ነበር የሚል መረጃ ሰሞኑን ሽው ብሎ እያነጋገረ ይገኛል። ይሁን እንጂ የዋይት ሐውስ ቤተ መንግሥቱ ነገረ ፈጅ አሻፈረኝ በማለታቸውና ሚለር ከተባረሩ እርሳቸው ሥራቸውን እንደሚለቁ ካስፈራሩ በኋላ ትራምፕ ውሳኔያቸውን ማጠፋቸው ተነግሯል። ይህ የሩሲያ ጣልቃ ገብነት ምርመራ ጉዳይ ከዘጠኝ ወራት በኋላ በሚካሄዱት የመካከለኛ ዘመን የእንደራሴዎችና የአካባቢ ሥልጣናት ምርጫዎች ላይ የከበደ ጥላ እንደሚያሳርፍ የብሩኪንግስ ኢንስቲትዩቱ ተንታኝ ጃክ ሁዳክ ይገምታሉ። የቡለር ምርመራ በዚህ አስተዳደር አናት ላይ ያለማቋረጥ ያንዣበበ ደመና ነው። መራጮች ደግሞ በመጪው ምርጫ ወቅት ሪፐብሊካን ፓርቲውን የሚያዩበት መነጽር ይሆናል። ከምጣኔ ሀብት፣ ንግድና ኢሚግሬሽን በተጨማሪ ፕሬዚደንት ትራምፕ በዛሬው የሀገራቸው አጠቃላይ አቋም ማብራሪያ ንግግራቸው ወቅት ሰሜን ኮሪያን፣ ኢራንና አፍጋኒስታንን ጨምሮ በውጪ ፖሊሲ ፈተናዎች ላይም ያተኩራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ፕሬዚደንት ትራምፕ የዛሬ ምሽቱን የኮንግረስ ንግግራቸውን ከጨረሱ በኋላ የዴሞክራቶቹን ምላሽ የሚሰጡት የማሳቹሴትሱ እንደ ራሴ የተወካዮች ምክር ቤቱ አባል ጆ በሚል ምሕፃር የሚታወቁት ጆዜፍ ፓትሪክ ኬኔዲ ሳልሳዊ ናቸው። የሰላሳ ሰባት ዓመቱ ወጣት እንደ ራሴ ጆ ኬኔዲ የምክር ቤቱ አባል ሆነው እያገለገሉ ያሉት ለሶስተኛ ዘመን ሲሆን የዩናይትድ ስቴትስ 35ተኛ ፕሬዚደንት ጆን ኤፍ ኬኔዲና የሴናተር ኤድዋርድ ኬኔዲ ወንድም ጠቅላይ አቃቤ ሕግ የነበሩት ባቢ ወይም ሮበርት ኤፍ ኬኔዲ የልጅ ልጅ ናቸው። ጆ ኬኔዲ የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴና የሳይንስ የጠፈርና የቴክኖሎጂ ኮሚቴ አባልም ሆነው እያገለገሉ ናቸው። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ንግድና ምጣኔ ሀብት ቀጣዩ ፕሮግራም ነው። የአፍሪካ ሕብረት ጉባኤ በአዲስ አበባ መካሄዱ ይታወቃል። በዛሬው ዕለት አፍሪካ ከዩናይትድ ስቴትስ ጋር ያላትን የንግድና ምጣኔ ሀብት ትስስር የተመለከተ ውይይት ተካሂዷል። የኢትዮጵያውን ጠቅላይ ሚኒስትር ጨምሮ ሌሎች ሶስት የአፍሪካ መሪዎች በተገኙበት ጉባኤ የንግድና ኢንቨስትመንት ትስስሩን ለማጠናከር አሜሪካ ያላትን ቁርጠኝነት በአፍሪካ ኅብረት የዩናይትድ ስቴትስ አምባሳደር ተናግረዋል። መለስካቸውም ዝርዝሩን ይዟል፣ ትንታኔም አክለንበታል። በአፍሪካና በዩናይትድ ስቴትስ መካከል ያለውን የንግድና ኢንቨስትመንት ትስስር በይበልጥ የሚጠናከርበትን ብልሃትና መንገዶች ለማፈላለግ የተዘጋጀ እንደሆነ የተነገርለት የአፍሪካ ንግድና ኢንቨስትመንት መድረክ በሸራተን አዲስ ዛሬ ጠዋት ተከፍቷል። በዚህ መድረክ የአፍሪካና የዩናይትድ ስቴትስ የግሉ ዘርፍ የሥራ መሪዎች ከአፍሪካ መንግሥታት መሪዎች፣ ሚኒስትሮችና ከፍተኛ የዩናይትድ ስቴትስ መንግሥት ሹማምንትና የልዩ ልዩ ተቋማት ባለድርሻዎች ተወካዮች ጋር ሐሳባቸውን ይለዋወጣሉ። በዚህ መድረክ ከሚካፈሉት መካከል በአፍሪካ ኅብረት የዩናይትድ ስቴትስ መንግሥት አምባሳደር ሜሪ ቤት ሌዮናርድ ለጋዜጠኞች አጭር መግለጫ ሰጥተው ነበረ። አምባሳደሯ አገራቸው ከአፍሪካ ሕዝብና መንግሥታት ጋር ያላትን ግንኙነት ከፍ ያለ ዋጋ እንደምትሰጠው ገልጸዋል። ዛሬ በተከፈተው በዚህ መድረክም የሚያተኩሩበትን ጉዳይ አብራርተው ነበር። ዛሬ የምናተኩረው የዩናይትድ ስቴትስ መንግሥትና የግሉ ዘርፍ እንዲሁም በአፍሪካ መካከል ንግድ የሚጠናከርበትን መንገድና ኢንቨስትመንት የሚጠናከርባቸውን ዘዴዎች በማፈላለግ ላይ ነው። ልንተባበርባቸው የምንችላቸውን መስኮች በመለየት ግባችንን ለመምታት እንተባበራለን። አፍሪካ ከሌላው ዓለም ጋር ያላትን የንግድና የመዋለ ነዋይ ወይም ኢንቨስትመንት መጠንና አይነት በዝርዝር ለተመለከተው የተዘበራረቀ ስዕል ያለው ይመስላል። የአፍሪካ አጠቃላይ የወጪ ሸቀጥ ዋጋ እንደ ኤሮፓ አቆጣጠር በ2012 640 ቢሊዮን የአሜሪካ ዶላር ደርሶ የነበረ ቢሆንም በ2016 ወደ 349 ቢሊዮን ዶላር አሽቆልቁሎ ወርደዋል። ይህም አህጉሪቱ በመላው ዓለም በሚከናወነው የወጪ ንግድ ድርሻዋን ከ35 በመቶ ወደ 22 በመቶ ዝቅ አድርጎታል። ይህ በዓለም አቀፍ ደረጃ የሸቀጦች ዋጋ መውረዱን እንደሚያመለክት መረጃዎች ይጠቁማሉ። ለዚህ መፍትሄው ደግሞ የንግዱን ስብጥር መጨመርና ወደ ፍብረካ ኢንዱስትሪ ወይንም ማኒፋክቸሪንግ ኢንዱስትሪ በፍጥነት መሻገር እንደሆነ የመስኩ ባለሙያዎች ይመክራሉ። አምባሳደር ሜሪ ቤትስ ሊዮናርድ አሜሪካ ከአፍሪካ ጋር ያላትን የንግድ ግንኙነት የገለጹት ደግሞ በዚህ መንገድ ነበረ። I think our economic relations are one way, is one lens through which we can see the importance of Africa to the United States. By the year 2030, one quarter of all workers in the world. <laughs> in the በዓለም ሸቀጦቻችንንና ምርቶቻችንን የሚገዙት አፍሪካውያን ደንበኞቻችን ይሆናሉ። ከአፍሪካ ጋር ያለን የንግድ መጠንም እየጨመረ ነው። በ2010 ዓ ም 17 ቢሊዮን ዶላርስ የነበረው በ2014 ዓ ም 25 ቢሊዮን ደርሷል። የእነዚህ ቁጥሮች እድገትም በዚህ አቅጣጫ እንዲቀጥል እንፈልጋለን። የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በንግድ አማካይነት ብልጽግናንና ደህንነትን ማጎናጸፍ ዋና ትኩረቱ እንደሆነ አምባሳደሯ አስረድተዋል። አገዋን በመሳሰሉ የመናገጃ ዘዴዎችም ሆነ በሌሎች መንገዶች ከዩኤስ አሜሪካ ጋር በኢንቨስትመንትና በንግድ በይበልጥ ለመተሳሰር የአፍሪካ አገሮች የበለጠ የሚስቡና የሚያጓጉ እርምጃዎችን ሊወስዱ ይችላሉም፣ ብለዋል። ለማንኛውም ግን አፍሪካንና የዩኤስ አሜሪካን የሚያስታስሯቸው ብዙ ጉዳዮች አሉ ሲሉ አስረድተዋል። ዛሬ የምንነጋገረው ስለ ንግድና ኢንቨስትመንት ነው። ይህ ዩናይትድ ስቴትስ የአፍሪካን አስፈላጊነት የምትለካበት አንዱ መንገድ ነው። ይሁንና ለትብብራችን ይሄ አንዱ ገጽታ ብቻ ነው። በአንድ ላይ ሆነን የምናከናውናቸው አስፈላጊ ተግባራት መካከል የሰላምና ደህንነት ጥበቃ እንደዚሁም የማህበረሰብ ጤና ጥቂቶቹ ናቸው። የአፍሪካ ንግድና ኢንቨስትመንት መድረክ የተዘጋጀው ኮርፖሬት ካውንስል ኦን አፍሪካ በተባለ የዩናይትድ ስቴትስ ድርጅትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ትብብር ነው። ኮርፖሬት ካውንስል ኦን አፍሪካ በአፍሪካና በዩናይትድ ስቴትስ መካከል ያለው ንግድና ኢንቨስትመንት እንዲያድግ ትኩረት ሰጥቶ የሚሰራ አሜሪካዊ ግንባር ቀደም የንግድ ማህበር ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ፖሊሲ ሜከሮች ወይም ህግን የሚያረቁ የመንግስት አካላት፣ አለም አቀፍ ድርጅቶች፣ በልማት ላይ የሚንቀሳቀሱ ብዙ ጊዜ በዚህ ዙሪያ ይወያያሉ። በአፍሪካና በአሜሪካ መካከል ያለውን አለመገናኘት፣ የገበያ የገበያ ሰባጣ በግል ባለ ባለሀብቱ ሚና ለማያያዝ ይሞክራሉ። ይሄ ጥሩ አላማ ነው፣ ግን መሬት ላይ ያለውን የግል ባለሀብት ኢትዮጵያም፣ እዚህም ያለውን ያሳተፈ አይደለም። ከመሬት የተነሳ አይደለም እና ችግሩ ብዙ ጊዜ ያው ሆኗል የሚወጣው መመሪያ የሚወጣው የህግ አመቻች ሁኔታ ለምሳሌ በአሜሪካን መንግስት የአፍሪካ ግሮስ ኦፖርቹኒቲ አክት ብለው ያወጡት ለአፍሪካ አምራቾች ነፃ ታክስ በር የከፈቱት እንደ ታለመው ለውጥ ሊያመጣ አልቻለም፣ እና በዚህ ዙሪያ በተለይ የአፍሪካዊው አዲስ በአሜሪካን ሀገር እያደገ በአመት እያደገ የሚመጣው የአፍሪካዊው የኢሚግራንት ህብረተሰብ አንደኛ የምርት ፍጆታው ግማሹ ከአፍሪካ በሚመጡ ምርቶች ላይ ነው። ለምሳሌ የኢትዮጵያውን ትውልድ ብትመለከተው አሜሪካ በርበሬ ይበላል፣ እንጀራ ይገዛል፣ ቅመሞች ይመጣሉ፣ ቂቤ ይመጣል፣ ጀበና ይመጣል። አሁን ያ በትንሹም ቢሆን እያሳደገው መጥተዋል። ግን ያንን ከራሱ መጠቀም አልፎ ወደ አሜሪካው ገበያ ላይ ለማስተላለፍ አንዳንድ ችግሮች አሉበት። ችግሩ ምንድን ነው? እዚህ ያለው ገበሬ እዚህ ያለው ነጋዴና ኢትዮጵያ ውስጥ ያለው ነጋዴ በደንብ ያለ መነጋገር፣ አብሮ የሽርክና ስራ አለመስራት፣ ኢትዮጵያ ያለው የማደግ አቅም የለውም። እዚህ ያለውን በዚህ ሀገር በአሜሪካ ላይ ተቀባይነት ያለውን ምርት እንዴት አድርጎ ሊያሳድግ፣ እንዴት አድርጎ ሊያምርት እንደሚገ እንደሚያስፈልገው አያውቀውም። እዚህ ደግሞ ያለው ኢንቨስት የሚያደርግበት የራሱን ኢንቨስት አድርጎ ኢትዮጵያ ውስጥ ያለውን አምራጭ ጋራ በሽርክና ገንዘቡንም ኢንቨስት እያደረገ ያንን ንግድ ማንቀሳቀስ ካልቻለ አሜሪካኖች አሜሪካ የአሜሪካ ቢዝነሶች አፍሪካ ወይም ኢትዮጵያ ወይም አፍሪካ ሄደው ሊሰሩ መጀመሪያ የሚያምኑት በአሜሪካና በኢትዮጵያ ውስጥና በአፍሪካ ውስጥ ስላለው ገበያ የሚያውቁት በጣም የተሳሳተ መረጃ ነው ያለው። አፍሪካን እንደ ምንም ዋጋ እንደሌላት ነው የሚገነዘቡት። ገንዘባቸውን እዛ ላይ ኢንቨስት ማድረግ አይፈልጉም። ጓደኛም ደግሞ ካላገኙ ፓርትነር፣ ምንትናቸውን ሪስካቸውን ሚኒማይዝ የሚያደርግላቸው የሚያሳንስላቸው፣ አገሩን የሚያውቀው ሊሰራ የሚችል ሊቀላጠ ያንን ፓርትነር ሽርክ ሽርክና ካልመሰረቱ የአሜሪካን ነጋዴዎች በአፍሪካና በኢትዮጵያ ላይ ገንዘባቸውን ሙሉ ለሙሉ ለማፍሰስ ይቆጠባሉ። ፈተናዎቹ ብዙ ናቸው። እንግዲህ ያለመገናኘቱና የመረጃ ክፍተቱ እንዳለ ሆኖ የገበያ ተወዳዳሪነትን መጨመር ያስፈልጋል። ጥራትና ደረጃ፣ እንደዚሁም ደግሞ በሰዓቱ የማቅረብና እዚህ ያለው ዩናይትድ ስቴትስ ያለውን የጥራትና ደረጃን አውቆ በዛ ምርትን ማቅረብ አልፎም የገበያ ስርዓቱን መገንዘብ ያስፈልጋል። እዚህ ላይ በውጭም የምትኖሩ ኢትዮጵያውያን ይህንን ታውቃላችሁና እንዴት ነው በሀገር ውስጥ ካሉ እንደዚሁም ደግሞ ከሌሎች ኢንቨስተሮች ጋር ተባብሮ መስራት የሚቻለው? በጣም ይቻላል። እንደውም አንድ ያንን ከመመለስ አይመስልህ አንድ መረጃ ልስጥህ። አሁን በኢትዮጵያኖች የሱቅ መድር እንትን ላይ ገበያ ላይ ሄደህ ሽምብራዎቹን፣ ክኮቹን፣ ምስሮቹን ብታያቸው ከኢትዮጵያ የመጣው ጥራት የለውም ኮንሲስተንሲ የለውም ብለው ስለሚያምኑና ጥራቱን ስለሚያውቁት ነው የሚገዙት ከህንድና ከተርኪ ሆኗል። መልሱ መሆን ያለበት የኢትዮጵያ ውስጥ ያሉትን ነጋዴዎች እና እዚህ ያሉትን ነጋዴዎች በጥቅም ጥቅሙ በጣም ትልቅ ነው። ሁለቱንም ይጠቅማል። ምክንያቱም ብዙ ምርት ገንዘቡ እዚህ ሽያጩ ላይ ነው። ቫሊዩ አዲሉታል ይሉታል እንግዲህ። ለምሳሌ ቡናችን በኪሎ በኪሎ አንድ ብር ከኢትዮጵያ ከወጣ እዚህ አሜሪካ ኮፊ ሾፕ ውስጥ የደ ስትገዛው አስራ ስድስት ብር አስራ ሰባት ብር ነው የምትገዛው። ለገበያተኛው የሚያቀርበው ነጋዴ ነው። ገንዘቡን ብዙውን ገንዘብ የሚይዘው እና ኢትዮጵያ ውስጥ ያለው አቅራቢና እዚህ ያለው ኢትዮጵያዊ ቢዝነስ ቢገናኙ በህብረት ሊቆጣጠሩት የሚችሉት የጎ ዋጋ እንትን አብዛኛው ይሆናል። ያለ ሁሉም በቂ እንትን አለው፣ ግን ያ ሊሆን ሁለቱ እስካሁን አልተገናኙ፣ ሁለቱ እስካሁን አብረው አይሰሩም። ክፍተት አለ፣ ትልቅ ክፍተት አለ። እና ያንን የሚሰብር ብዙ ጊዜ በሀገር ደረጃ ነው ወይ በድርጅቶች ነው እንደዚህ ነገር የሚሰራው ወይ ለምሳሌ በቻምበር ኦፍ ኮሜርሶች ነው እንደዚህ ዓይነት ስብሰባዎች፣ ውይይቶች ሁለቱን ለማገናኘት ማለት ነው። ያንን እንኳን የሚሰራ አቅም የለም፣ ፕራይቬት ሴክተር የለም። እና አንዱ ክፍተት ውስጥ ይመስለኛል ያንን መስራት የሚችሉት በቻምበር ኦፍ ኮሜርስ፣ በአፍሪካን ዩኒየን አሁን እንዳልከው ላይ ያሉት ናቸው የሚነጋገሩት፣ እና ከመሬት አይወርድም። ከመሬት ካለው ተጨባጭ ሁኔታ ጋር አልተገናዘበም። አግዋ ሲሰራ ለምሳሌ ከላይ ነው አገዋ የመጣው አገዋ እስካሁን ምንትኑን ህልሙን አልመታም። በጣም ነው የምናመሰግነው ጥበቡ አሰፋ። ብሌስድ ኮፊ በረካ ቡና የሚባል ድርጅት መስርቶ በአፍሪካ በተለይ በኢትዮጵያና በዩናይትድ ስቴትስ የገበያ ስርጭትን ለማቀላጠፍ ይሰራል። አመሰግናለሁኝ ጥበቡ ለሰጥ በጣም የማክሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን ቀደም ሲል በቅንጫቤ ያሰማናችሁ ዘገባ ተዘጋጅቷል በኢትዮጵያ የሰብአዊ መብቶች እንዲከበሩ ግፊት ለማድረግ በሚል ባለፈው አመት በየካቲት ወር መጀመሪያ ላይ ለዩናይትድ ስቴትስ ምክር ቤት የቀረበ ረቂቅ ህግ ቀጣይ ሂደት ዙሪያ የተካሄደ ጋዜጣዊ ጉባኤ ነው። የቀጣዩ ዘገባ መነሻ በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ረቂቅ ሕግ ወደ ሙሉ ምክር ቤቱ የሚተላለፍና ሊጸድቅ የሚችል መሆኑ ነው። በምክር ቤቱ የብዙሀኑ ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣዊ ጉባኤ የተገለጸው። የትናንቱን የምክር ቤት አባላቱን ጉባኤ ያስተባበሩትን የምክር ቤት አባል ያነጋግራቸው አሉላ ከበደ ተከታዩን አጠናቅረዋል። በኢትዮጵያ ተፈጽመዋልና እየተፈጸሙ ናቸው የሚሏቸውን የመብት ጥሰቶች የሚያወግዘው ባለፈው ዓመት በየካቲት ወር መጀመሪያ በምክር ቤቱ የውጭ ጉዳዮች ኮሚቴ አባል በኒውጀርሲው ሪፐብሊካን ክሪስቶፈር ኤች ስሚዝ አርቃቂነት የቀረበው ይህ የሕግ ረቂቅ በኢትዮጵያ የዜጎችን ሰብአዊ መብት ከበሬታ ለማረጋገጥና ብሎም ሁሉን አቀፍ አስተዳደር መፈጠር የታለመ መሆኑን ይዘረዝራል። ኮንግሬስማን ማይክል ሃዋርድ ኮፍማን በዩናይት ስቴትስ ተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ስድስተኛ የምክር ቤታዊ ክልል ተወካይ ናቸው። ረቂቅ ሕጉ ያለበትን ሁኔታ እንዲያስረዱ ለቀረበላቸው ጥያቄ በሰጡት መልስ ከምክር ቤቱ አመራር አባላት ጋር ባደረግናቸው በኢትዮጵያ የሰብአዊ መብትና አስተዳደር ጉዳዮች ያሉትን አማራጮች ለማየት ከሚያስችለን ስምምነት ላይ ደርሰናል ይላሉ። በምክር ቤቱ ከብዙሀኑ ፓርቲ ሊቀመንበር ኬቪን ማካርቲ ጽህፈት ቤት ጋር ጠንካራ ስምምነት ላይ ደርሰናል። የኢትዮጵያ መንግስት የዜጎቹን ሰብአዊ መብት መከበሩን የሚሉትና ሌሎች ጥያቄዎች መመለሳቸውን በተመለከተ የጊዜ ገደብ ውስጥ እንዲረጋግጡ እንዲያረጋግጡ እንዲሁም የተቀመጡት ግቦች ዳር መድረሳቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽን አባላት ተገኝተው በተጨባጭ መሟላታቸውን እንዲያረጋግጡ የሚሉትን ከተለያዩ የሀገሪቱ ወደ ዋሽንግተን ዲሲ ከመጡ ምክር ቤቱ አመራር አባላት ጋር ባደረግናቸው ውይይት ደርሰናል። የኢትዮጵያ መንግስት እስረኞችን እየፈታ ነው፣ አንዳንድ መሻሻሎችን እያደረገ ነው። እናም በረቂቅ ሕጉ ላይ ድምፅ ከመሰጠቱና ከመጽደቁ አስቀድሞ ነገሮች ወደሚፈለገው አቅጣጫ ይወሰዳሉ የሚል ነገርም ተነስቷል። በእርግጥም በዚያ ግምት አልስማማም ይላሉ። ከሆነም ግን የምናየው ነው። ካልሆነም ወደ ረቂቅ ሕጉ እውን መሆንና ተፈጻሚነት እንናምራለን የሚሉት ኮንግረስማን ሆፍማን ለሁሉም የጊዜው ገደብ እየተጤነ መሆኑን ተናግረዋል። ሁኔታዎች ተስፋ እንደጣለባቸው ባይዙና ወደ ሕጉ ረቂቅ እውንነት የሚካሄድ ቢሆን በእርግጥ ሕጉ ምን ተፈጻሚነት ያስገኘውን በሚል ለተነሳላቸው ጥያቄ ሲመልሱም ዩናይትድ ስቴትስ በክልሉ ላላት የብሔራዊ ደህንነት ጉዳዮች ዙሪያ ላተኮረ ግንኙነቷ ቅድሚያ በመስጠት ለረጅም ጊዜ በኢትዮጵያ መንግሥት የሚፈጸሙትን የሰብአዊ መብት ጥሰቶች አይታ እንዳላየች ስታደርግ ቆይታለች። ያ ፍጹም የተሳሳተ ነገር ነው። በመሆኑም ይሄ ያን ስህተት የማመን የመጀመሪያ እርምጃ ነው። የኢትዮጵያ መንግሥት በገዛ ዜጎቹ ላይ የሚፈጽመው የሰብአዊ መብት ጥሰት ፈጽመው ተቀባይነት የለውም። የመቶ ሚሊዮን ሕዝብ መኖሪያ የሆነችውና በአፍሪካ ቀንድ ዋነኛዋ የዩናይት ስቴትስ አጋር ኢትዮጵያ የፖለቲካ ቀውስ ውስጥ መሆኗ እየተዘገበ ነው። ለመሆኑ ያቺ ሀገር ቀውሱ ተባብሶ የከፉ ሁኔታዎች ውስጥ እንዳትወድቅ የዩናይት ስቴትስ ምክር ቤት ሊወስዳቸው የሚችላቸው እርምጃዎች ይኖሩ ይሆን? ኮፍማን ይመልሳሉ። ያ እንዳይሆን ነው የምንጥረው። ቀውስ በተንሰራፋበት የሚሆነውን እናውቃለን። እርግጥ ነው የኢትዮጵያ መንግሥት የገዛ ዜጎቹ ላይ ሽብር እየፈጸመ ነው። መንግሥት አልባነት ሊፈጸም የሚችልበት ሁኔታ በኢራቅ ይሁን በሊቢያ ያደረገው የአሸባሪዎች መፈልፈያ መሆኑ ነው። የኢትዮጵያ መንግሥት ሁኔታዎችን መለወጥ አለበት። የዚህ ረቂቅ ሕግ መመሪያም ሆነ በሌላው እየሠራን ያለነው ይህ እንዳይሆን ነው ያን ለመከላከል ነው። ኮንግሬስማን ኮፍማን እርሳቸው የሚወክሏቸውን ጨምሮ በትውልድ አገራቸው ዲሞክራሲያዊ ለውጥ ለማምጣት አብረዋቸው የሚሰሩ መኖራቸውን ተናግረዋል። አድማጮች፣ ጋዜጣዊ ጉባኤውን መነሻ በማድረግ ከኢትዮጵያውያን አሜሪካውያኑ ተወካዮች ጋር የተደረገ ቃለ ምልልስ በነገው ምሽት ይዘን እንቀርባለን። እናመሰግናለን አሉላ። አሁን ወደ ምሽቱ መደበኛ ፕሮግራም ስንሸጋገር ሐኪሞን ይጠይቁን እናገኛለን። የሕይወታችን አንድ አካል ሊሆን የተቃረበ የእጅ ስልክ ጉዳይ ዛሬም አነጋጋሪ ሆኖ ብቅ ብሏል። ህይወትን የማሳመሩን የመጥቀሙን ያህል አደጋ ይኖረው ይሆን? ይልቁንም ደግሞ የአንጎል ካንሰር ያስነሳ የሆነው የሚለው ጥያቄ ድጋሚ መጥቷል። ዝርዝር ነገሮችን እናነሳለን። ዶክተር ዮናስ በጥቅሉን ጀምር። በእርግጥ ሊያሳስበን ይገባ ይሆን? ሊያሳስበን ይገባል፣ በተለያዩ ምክንያቶች ነገር ግን የአንጎል ካንሰር ያመጣል የሚለውን ለመደምደም የሚያስችል በቂ መረጃ የለም። ለምሳሌ ያክል ብዙ የካንሰር ጥናቶች ላንድማርክ ኦብዘርቬሽንስ እንደው ትልልቅ ትኩረት የሰጡት ሂሮሺማና ናጋሳኪ ቦምብ ከተደረገ በኋላ የአንጎል ካንሰር ወዲያውኑ ሁለት ዓመት፣ ሶስት ዓመት በኋላ ሲያዩት ብዙ ለውጥ አልነበረውም። ግን ከሰላሳ አርባ ዓመት በኋላ በጣም በከፍተኛ መጠን ነው የጨመረው የአንጎል ካንሰር። ይህ የሚያስረዳህ የአንጎል ካንሰር ከአንዳንድ የተለዩት በስተቀር በአብዛኛው ጊዜ ይፈጃል። ይሄ ራዲዮ ፍሪኩዌንሲው አንጎል ላይ ተጽዕኖ ካደረገ ካንሰርም ካመጣ ጊዜ ይፈጃል። ግን አንዳንድ በእርግጥ አልፎ አልፎ ሪፖርቶች አሉ። ቅርብ ጊዜ ትኩስ ዜና ላይ የመጣ አወዛጋቢ፣ ይልቁንም በዩናይትድ ስቴትስ መንግሥት የተጠና አንድ ጥናት የለም ጨርሶ መሰረት የለውም የሚል አለ። ምናልባትም እስከ ዛሬ ያለውን ምልከታ ሳያስቀይር አይቀርም የሚል ደግሞ በሌላ ወገን የሳይንስ ሰዎች የተከራከሩበት ያለው ከሁለት እስከ ሶስት በመቶ የአንጎል ካንሰርን የመጋለጥ እድል ከፍ ያደርጋል የሚል ሐሳብ መምጣቱ ነው። በአይጦች ላይ የተደረገ ነው። የጥናቱን ጫፍ ለአድማጮች ለማስያዝ ለዘጠኝ ሰዓታት በቀን ከእጅ ስልክ ለሚመጣው የራዲዮ ፍሪኩዌንሲ እንዲጋለጡ ተደርገው ሰባት ቀናት ከሳምንቱ ከሁለት እስከ ሶስት አመት በተከታታይ እነ የአይጥ ዝርያዎች እንዲጋለጡ የተደረገበት ሁኔታ ይጥናት የተሰራበት እና ይሄን የተባለ ጥናት የማየት እድል ገጥሞት ይሆን? ዶክተር ዮናስ ይሄ ብዙ በአይጦች ላይ ተጠናል። ከራዲዮ ፍሪኮንሲ በሚመለከት ይሄኛው የትኛው እንደሆነ አላውቀውም። ነገር ግን በአይጦች ላይ የተደረገ ጥናት በእርግጥ አንዳንድ ምልክቶች አሉ። የተለያየ በሽታ አይጦች ላይ የማስታወስ ችግር፣ ሀሳብን የፈጥኖ ማካሄድ አለመቻል ችግር፣ የተለያዩ ነገሮች በአይጦች ላይ የታዩ አሉ። አይጥ ላይ ብቻ ሳይሆን ንቦችም ላይ እንደዚሁ የተለያዩ ጥናቶች ተደርጎ ብዙ አይነት ችግር እንደሚያመጣ ታይቷል። ግን ያው ዋናው ነገር እንግዲህ ይሄ ከአይጥ ወደ ሰው ጋር ለመውሰድ ግኝቱን እሱ፣ እንግዲህ ጊዜ ይፈጃል። እሱ በሚመለከት ሙሉ ለሙሉ ማለት አይቻልም። ነገር ግን ምንም በማወላዳ መልክ ማስረጃ የታየው በተለይ ይሄ ሪፕሮዳክቲቭ ኦርጋን የስነ ተዋልዶ አካላት አካላት በተለይ ይሄ የወንድ የዘር ፍሬ እሱ ላይ ፍጥነቱንም ሆነ ቁጥሩን እንደሚቀንስ እሱ በቂ ማስረጃ ስለዚህ ስለዚህ ነው አሁን አንዳንድ እኮ ማስጠንቀቂያዎች አሉ። ራቅ አድርገህ በተለይ ኬስ ውስጥ ማድረግ አይገባም የሚላለ ደግሞ አንዳንድ ሪፖርቶች አሉ። ወጣቶች ምንም የካንሰር ጂን የሌላቸው የጡት ካንሰር ጂን የሌላቸው ነገር ግን በሰፊው ሪፖርት የሆነ አንድ የታወቀ ኬዝ አንዲት የሀያ አንድ አመት ወጣት የቻይና ትውልድ የሆነች አሜሪካዊ ሴልፎንዋን የጡት መያዣው አስር የማድረግ አመላል እዛ ውስጥ አድርጋ ሱን ይዛ እያወራች ምን እያለች ትሄዳለች። እና ከዛ በኋላ እንደዚሁ የጡት ካንሰር በእሷ ላይ ሊታይ ቻለ። እንደገና ሌላም እንደዚሁ የጡት ካንሰር በሌላ ሴት ላይ እንደዚህ የታያለ። እና አንዳንድ እንዲህ የታዩ ነገሮች አሉ። ዋናው ትልቁ ጥናት የሚካሄደው ዩኒቨርስቲ ኦፍ ፒትስበርግ ኤንቫይሮንመንታል ኦንኮሎጂ ሴንተር እነሱ ባደረጉት ጥናት ዘዴ አድርገዋል። ለምሳሌ ይሄ ሬዲዮ ፍሪኩዌንሲው በሚሰራጭበት ጊዜ አንተ ስልክ ይዘህ ስልኩ በሚሰራጭበት ጊዜ እንዴት አድርገው ያንን በቀለማት በቀይ በቢጫ በአረንጓዴ አድርገው ምን ያክል ድረስ ይሰራጫል የሚለውን ለማየት ችለዋል። እና ይሄ ከሀያ ዓመት በላይ ሰላሳ ዓመት በላይ የሆናቸው ሰዎች ስልክ ይዘው በሚናገሩበት ጊዜ ራዲዮ ፍሪኩዌንሲው ጆሮና በግራ በኩል ካለ ሆነው የግራ አይን ነገር ግን ከአስራ አምስት ዓመት በታች የሆኑት ህጻናት ስልክ ይዞ በሚያወረው ጊዜ ይሄ ራዲዮ ፍሪኮንሲ በግራ በኩል ከሆነ ስልኩን ያዙት እስከ በቀኝ በኩል ያለውንም የፊት የአይን የአንጎል ክፍል እንደሚሸፍን ይሄ በተለያዩ ቀለማት አድርገው ነው ያጠኑት። እና ይሄ አንዱ የጥናቱን ዘዴ ማውጣቱ ነው። ይህንን የአጠናን ብልሃት አውጥተዋል። ያንን የቀለም ዘዴ በመጠቀም ብዙ መሉ ከዛ በኋላ እንግዲህ ያው በእርግጥ መጀመሪያ ግንኙነት ማሳየት አለብህ። ከዛ በኋላ ሀ ለን ፈጠረ የሚለውን ለማሳየት ደግሞ ሌላ ጥናት ያስፈልጋል፣ እና ብዙ አጠራጣሪ ነገሮች አሉ። ስለዚህ ቢያንስ ቢያንስ ግን ሪፕሮዳክቲቭ ሄልት፣ የወንድ ዘርን በሚመለከት ብዙ ማስረጃ አለ። ወገብ አካባቢ መያዝ፣ ኪስ ውስጥ ማስቀመጥ፣ ረጅም ጊዜ አብሮት መሆንን የሚመለከቱ ናቸው እንጂ ስልኩን መጠቀሙ አይደለም አሁን እያሉ ነው ያሉት፣ በተለይ ስልኩ ክፍት በሚሆንበት ጊዜ እየታወሩ መልእክት ይልካል። ስልኩ የት ነህ አለሁ እና ሁሌ መልእክት ይልካል፣ ይቀበላል። ይሄ አልፎ አልፎ ብቅ ጥልቅ የሚሉ ራዲዮ ፍሪኮንሲ እነሱ ናቸው ለጤና መጥፎ የሚባሉት፣ እንጂ ለምሳሌ ኮንቲኒየስ የሆነ ዌቭ እሱ ለህክምናም ይጠቀማሉ። ኮንቲኒየስ ወ ይሄ ግን ብቅ ጥልቅ የሚል መልእክት ራዲዮ ፍሪኩዌንሲ ለጤና ጥሩ ላይሆን ይችላል። ስለዚህ ምንድን ነው የሚሉት? ለምሳሌ ኪስ ውስጥ ማድረግ ካለበት አንድ ሰው ኤርፕላን ሞድ ላይ ማድረግ አለባቸው። ምክንያቱም ከዚህ ከየታወሩ ጋራ ሺህ ጊዜ በሚቀባበልበት ጊዜ ስልኩ ያኔ ነው ፍሪኩንሲ፣ አደገኛ ፍሪኩንሲ ሊሆን የሚችለው ነው። በነገራችን ላይ ሴልፎን ላይ እኮ ማስጠንቀቂያ አለ። ሴቲንግ ብትገባ ሉላ፣ ልክ ነው። ሴቲንግ ገብተህ ጀነራል የሚለው ከሄድክ ከጀነራል ቀጥሎ አባውት የሚለው ጋር ሄድ አሁን እሱ ጋር ያለሁት። ከዛ ስክሮል ዳውን ስታደርግ ሊጋል የሚላለን ከዛ መጨረሻ ላይ ራዲዮ ፍሪኩዌንሲ ኤክስፖውዥር የሚለውን ስታይ እኮ አርቃችሁ አስቀምጡ የሚል ማስጠንቀቂያ ያለን። ይሄ እኮ በደንብ አንዳንድ መረጃ ስላለ ነው። ልክ ነው። አምስት ሚሊሜትር ያህል ከወገብ አካባቢ ከሰውነት ራቅ ማድረግ አስፈላጊነትን ምን ያህል የኤሌክትሪክ ኃይል እንደሚያመነጭ ትክክለኛ አጠቃቀም በሆነ ጊዜ ችግር እንደማይፈጥር ይገልጻል። እንዳሉት እንዲህ ያሉ ብዙዎችን የሚመለከቱ ከአምስት ቢሊዮን በላይ የዓለም ሕዝብ የእጅ ስልክ ተጠቃሚ የሆነበት ጉዳይ ሲነሳ ከባዶ ሽብር በተጨባጭ ወደሚታወቁት ነገሮች የትኞቹ በእርግጥ ያሳስባሉ? ምን አይነት ተጨባጭ ጥንቃቄዎችስ ማድረግ ያስፈልጋል? የሚለውን ለማሳየት ነውና ይሄ የሚባለው የራዲዮ ፍሪኩዌንሲ ወይም የራዲዮ ሞገድ ኃይል ምንድን ነው? በሐኪሞን ይጠይቁ አዘውትረው ለአድማጮቻችን ገለጻና ልዩ ምክር የሚሰጡልንን ልዩ የአንጎል እና የነርቭ ሐኪሙን ዶክተር ዮናስ እንዳለገዳን እናመሰግናለን። ለምሽቱ ያለን ዝግጅት በዚሁ ተጠናቀቀ። ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።